የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. We, we do the United States Ambassador Michael Rayner ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የሁለተኛው አጋማሽ የዛሬ ረቡዕ ፕሮግራሞች ኢትዮጵያውያን በአሜሪካና ና ሴቶችና ቤተሰብ ናቸው። ቀደም ብሎ ግን በዚምባብዌ ወቅታዊ ሁኔታ ላይ የባለሙያ ትንታኔ ይኖረናል። ረቡዕ ኅዳር 13 2010 ዓመተ ምህረት ነው ዛሬ። ጤና ይስጥልን አድማጮቻችን፣ እንደማምሽታችኋል ተረኛ የፕሮግራም አስተናጋጆቻችሁ እኔ አዲሱ አበበ ና ቆንጅ ታየነን። ንጉሱ ታምሬ ፕሮግራሙን ይመራል። መልካም ምሽት። አሁን ዜና ለ37 ዓመታት ስልጣን ላይ የኖሩት የዚምባብዌ መሪ ሮበርት ሙጋቤ ስልጣናቸውን መልቀቃቸውን ተከትሎ ኤመርሰን ምናንጋዋ ተነገ ወዲያ አርብ አዲሱ ፕሬዝደንት ሆነው ቃለ መሀላ እንደሚፈጽሙ የሀገሪቱ ፓርላማ ይፋ አድርጓል። ፓርላማው ይህን ዛሬ ያስታወቀው ሙጋቤ ካባረሯቸው በኋላ ብድግ ብለው ሀገር ጥለው ኮብልለው የሰነበቱት ምናናንጓ ተመልሰው ይገባሉ ተብለው እየተጠበቁ ባሉበት በአሁኑ ወቅት ነው። ሮበርት ሙጋቤ ስልጣን በመልቀቃቸው ሕዝቡ እስከ ሌሊት ደስታውን ሲገልጽ ነው ያደረው። ዋና ከተማዋ ሀራሬ ነዋሪዎችም ጎዳና ላይ ወጥተው ለሀገራቸው ያላቸውን ተስፋ ገልጸዋል። የዚምባብዌ ህዝብ የሚፈልገው ሙስና ርቆ፣ ማጭበርበር፣ አምባገንነት ነፃ ሆኖ በደንብ የተደራጀ አስተዳደር ነው ያናውቃለሁ። እግዚአብሔር ይመስገን ይህንኑ እያየን ነው። የ93 ዓመቱ ሙጋቤ የፖለቲካ ተቀናቃኞቻቸው ላይ ድብደባ፣ ሰቆቃና ግድያን ጨምሮ የሰብአዊ መብት ረገጣ በመፈጸም ሲነቀፉ የቆዩ ናቸው። የእሳቸው ደጋፊዎች እንደ ኤሮፓውያን በ20 ዓመተ ምህረት የነጭ ገበሬዎችን ሁዳዶች መውረስ በጀመሩበት ወቅት ምዕራባውያን ሀገሮች በእሳቸውና በተባባሪዎቻቸው ላይ ማዕቀብ መደንገጋቸው የሚዘነጋ አይደለም። ሁዳዶቹ በቂ የሰፋፊ እርሻ ልምድ ለሌላቸው ለ ከተሰጡ በኋላም የሀገሪቱ የግብርና ምርትና ኢኮኖሚዋ በከፍተኛ ደረጃ አቆልቁሏል። በ2008 የዋጋ ግሽበቱ መጠን 231 ሚሊዮን ከመቶ ሲደርስ ነቀፋው እየበረታ መጥቶ ሀገሪቱ በገንዘቧ በዚምባብዌ ዶላር መጠቀም ማቆሟም የሚዘነጋ አይደለም። በዚህ ላይ በምክትል ፕሬዚደንት ሆነው ቃለ መሐላ በሚፈጽሙት በኤመርሰን ምናንጓዋ ታሪክ ላይ በመጽሔት ክፍለ ጊዜ ዘገባ ይቀርባል። የዩናይትድ ስቴትስ ጦር ኃይል ሶማሊያ ውስጥ በአብራሪ አልባ አውሮፕላን ባካሄደው ጥቃት ከአንድ መቶ በላይ የአልሻባብ ታጣቂዎች መግደሉን የዩናይትድ ስቴትስ የአፍሪካ እዛ አስታውቋል። ትናንት ማክሰኞ የተካሄደው ጥቃት ከሶማሊያ ዋና ከተማ ሞቃዲሾ 200 ኪሎ ሜትር ርቀት ላይ በሚገኘው በክፍለ ግዛት የአልሻባብ ተዋጊ ማሰልጠኛ ካምፕ መደብደቡን የህዙ ባለስልጣን ለቪኦኤ ገልጠዋል የአፍሪቆም ቃል አቀባይ ሌተና ኮማንደር አንቶኒ ፍላቪዮ በቦታ የነበሩት ታጣቂዎች እንደነበሩ በግልጽ ተመልክተናል ብለዋል። የአየር ጥቃቱ የተካሄደው ከሶማሊያ መንግስት ጋር ተቀናጅቶ መሆኑን ያስታወቀው የዩናይትድ ስቴትስ የጦር ኃይል ዓላማውም ሶማሊያ በግዛቷ ውስጥ ያሏትን ስጋቶች እንድታስወግድ ለመርዳትና በዓለም ዙሪያ የሽብር ጥቃቶችን ለማካሄድ ሴራ ለማቀድ ሊውል የሚችሉ ምሽጎችን ለመደምሰስ መሆኑን አመልክተዋል። ዩናይትድ ስቴትስ በዚህ የአውሮፓውያን 2017 ዓ ም ውስጥ እስካሁን በአልሻባብ ላይ ወደ 30 የሚደርሱ ጥቃቶችን አካሄዳለች። በዚህ የአውሮፓውያን ህዳር ወር ብቻ ከስድስት በላይ ጥቃቶች አድርሳለች። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞዋን ዩጎዝላቪያ ጉዳይ የሚመለከተው ዓለም አቀፍ የወንጀል ችሎት በጀነራል ራትኮ ምላዲች ላይ ጥፋተኛ ናቸው የሚል ብይን ሰጥቷል። ምላዲች እንደ ኤሮፓውያን አቆጣጠር በ1990ዎቹ ዓመታት ውስጥ የዘር ግጭት ሲካሄድ ወታደራዊ አዛዥ በነበሩበት ወቅት የጦርነት ወንጀል ፈጽመዋል ተብለው ተከሰዋል። ለብዙ ሰርቢያውያን ጀግና ሲሆኑ እኚህ ሰው ለብዙ ቦስኒያውያን ደግሞ አራጅ ናቸው ስትል የአሜሪካ ድምጽ ሬዲዮ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ ጠቅሳለች። ለ16 ዓመታት ያህል በድብቅ ከቆዩ በኋላ ተይዘው ለአምስት ዓመታት በእስር ቆይተዋል ምላዲች። አዳነች ፍሳሀዬ ዘገባውን ይዛለች። ዓለም አቀፍ የወንጀል ችሎት የቦስኒያ ሰርብ ወታደራዊ መሪ በነበሩት ራትኮ ምላዲች ላይ የጥፋተኛነት ፍርድ የሰጠው በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ክስ ነው። ችሎቱ በምላዲች ላይ ካቀረባቸው 11 ክሶች በአስሩ ጥፋተኛ ናቸው የሚል ብይን ሰጥቷል። ክሶቹ ሰዎችን ማጥፋት፣ መግደል፣ ማባረር፣ በሲቪሎች ላይ ጥቃት ማድረስ የሚሉት ይገኙባቸዋል። የዕድሜ ልክ እስራት ተበይኖባቸዋል። በፍርድ ሂደቱ ወቅት ዳኛ አልፎንስ ኦሪ ምላዲች ይመሩት የነበረው ወታደራዊ ኃይል ስለፈጸመው ወንጀል ገልጸዋል። አንደኛው ወንጀል የዘር ማጥፋት እንደ ኤውሮፓን አቆጣጠር ሐምሌ 1995 ላይ የቦስኒያ ሰርብ ኃይሎች በተባበር መንግሥታት ድርጅት ይጠበቅ የነበረውን ስሬበሬኒካን ወረሩ። 15000 የሚሆኑ ሰዎች በአቅራቢያ ወደ ነበረው ጫካ ሸሹ። ዓላማቸው በቦስኒያ ሙስሊሞች ስር ባለው ቦታ ለመድረስ ነበር። በዛን ወቅት የሸሹት ሰዎች ስለነበረው ሁኔታ ገልጸዋል። ጫካ ውስጥ ጥንቸሎችን ያድኑ ይመስል ሲያባረሩ ነበር በነጻው የቦስኒያ ድንበር አጠገብ መኖሬ ጠቀመኝ የሆድ ቃይን እጄ ላይ ተሸክሜ ወጣው ከጦርነቱ በኋላ በብዙ ሺህ የሚቆጠሩ የሰረብኔካ ክልል ሰዎች በገፍ የተቀበሩበት መቃብር ተገኝቷል ብዙዎቹ እጃቸው እንደታሰረ መሞታቸውን ያሳያል እስረኞች ነበሩ ማለት ነው ሚያንማር የቀድሞ በርማ ውስጥ ሙስሊም ሮሂንጃዎችን ሀገር ጥለው በብዛት ወደ ጎረቤት ባንግላዴሽ እንዲሰደዱ ያደረገውን ሁከት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዘር ማጽዳት ሲሉ ገልጸውታል። ሚስተር ቲለርሰን ዛሬ ረቡዕ ባወጡት የጽሑፍ መግለጫ የተገኙ ታቆች በጥንቃቄ ተመርምረው ከተጠኑ በኋላ ራኪን የክፍለ ግዛት ውስጥ ሮሂንጃዎች ላይ የተፈጸመው ተግባር የዘር ማጽዳት መሆኑ ተደርሶበታል ነው ያሉት። ከዚህ ውሳኔ ላይ መደረሱ ታዲያ የትራምፕ አስተዳደር በሚያንማር መንግስትና በድርጊቱ በተሳተፉት ላይ ያነጣጠረ ማዕቀብ እንዲጥል ግፊቱን ያበረታተዋል። በተባበሩት መንግስታት ድርጅት የተመራ የሶሪያ አዲስ የሰላም ድርድር በቀጣዩ ሳምንት ሊጀመር እቅድ ተይዟል። በአሁኑ ወቅት ዛሬ ረቡዕ ተቃዋሚ መሪዎቹ ጠንከር ያለ የአንድነት አቋም ይዘው ለመቅረብ ሳውዲ አረቢያ ውስጥ ተሰባስበው እየመከሩ ናቸው። በዚሁ በሌላ በኩል በሶሪያው ግጭት ዙሪያ ከበድ ከበድ ያለ ተሰሚነት ያላቸው በርካታ ሌሎች ሀገሮች ደግሞ ሩሲያ ውስጥ የራሳቸውን ምክክር ይዘዋል። እንደ አውሮፓውያን አቆጣጠር በ2011 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ፕሬዚደንት ባሻር አልአሳድን የሚቃወሙት ሽምቅ ተዋጊዎች በተበታተነ ኃይል ከተሰለፉ ቆይተዋል። በመሆኑም በአንድ የጋራ ድርጅት የመሰባሰብ ሙከራቸው በተለያዩት አንጃዎች አለመግባባት ምክንያት ሲጓተት ቆይቷል። የተባበሩት መንግስታት ድርጅት ልዩ የሶሪያ ልዑክ ስቴፋን ዲሚስቱራ ዛሬ ሪያድ ውስጥ ባደረጉት የመክፈቻ ንግግር በቀጣዩ ሳምንት ጄኔቫ ውስጥ በሚካሄደው ድርድር ላይ ጠንካራ የሆነ የአንድነት አቋም የያዘ የተቃዋሚዎች ልዑካን ቡድን ሊገኝ ይገባል ብለዋል። በመጨረሻም የሊባኖስ ጠቅላይ ሚኒስትር ሳኢድ ሀሪሪ ስልጣኔን በፈቃዴ ልለቅ የነበረኝ ሀሳብ ፕሬዚዳንቱ ሚሼል አውን ስለጠየቁኝ በይደር ይዤዋለሁ ሲሉ ዛሬ ተናገሩ። ሀሪሪ ዛሬ ረቡዕ በዋና ከተማዋ ቤይሩት ከተካሄደው የነጻነት ቀን ሰልፍ በኋላ በቤተ መንግስቱ ባደረጉት ንግግር የስራ መልቀቂያችን ያዘገዩት ከፕሬዚዳንቱ ጋር ለመነጋገር ጊዜ እንዲያገኙ መሆኑን ተናግረዋል። ሊባኖስ በክልላዊ ግጭቶች ጉዳይ ገለልተኛነቷን እንደጠበቀች መቆየት እንዳለባት ደግሞ አሳስበዋል። በቅርቡ ጠቅላይ ሚኒስትር ሀሪሪ ሳኡዲ አረቢያ ሆነው ስልጣኔን እንለቃለሁ ካሉ በኋላ እዚያው በመክረማቸው ታስረው ይሆናል የሚል ጥርጣሬ ፈጥሮ የፖለቲካ ቀውስ ማስከተሉ አይዘነጋም። ድማጮች ዜናው አበቃ። ይህ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚያስተላልፈው የዛሬ ረቡ ፕሮግራማችን ነው። የምናስተናግዳችሁ አዲሱ አበበና ቆንጂት ታዬ ነኝ። በነን ውሃ ያተበላሹ መሰል በሁለተኛው አጋማሽ ከምናቀርብላችሁ ዝግጅቶች መካከል ባጭሩ፣ መሪ ሰዓቱን ካላየ በውርዶት ነው የሚወጣው። ይሄው ነው ሻለቃ ዳዊት ወልደ ጊዮርጊስ ናቸው የሮበርት ሙጋቤን አወዳደቅ በተመለከተ ከሰጡት ትንታኔ ላይ የተወሰደ ነው። የሁለተኛው አጋማሽ ቀዳሚ ዝግጅት ነው፣ አሜሪካ የሚኖሩ ኢትዮጵያውያን ታንክስ ጊቪንግን ማለትም የነገውን የምስጋና ቀን እንዴት ነው የሚያከብሩት? ታንክስ ጊቪንግ በየጊዜው ሁላችንም ተገናኝተን ፍቅራችን እንገልጽበት ነው ን በላም ስጠጣም ሆነ ስንጸልይ በሀገራችን ያሉትን ወገኖቻችንን እናስታውሳለን። ለተደረገልን መልካም ነገር ሁሉ ምስጋናችንን የምናቀርብበት ቀን ነውና የምስጋናና የፍቅር ጊዜ ብለነዋለኛ አቶ ብኒያም ታመነ ከቦስተን፣ ወይዘሮ ኤልሳቤጥ ሞገስ ከዚሁ ከኒውጀርሲ የዛሬው ኢትዮጵያን በአሜሪካ ፕሮግራም እንግዶቻችን ናቸው። ሌላው የሁለተኛው ክፍል መሰናዶ ነው። አሁን የዕለቱ አብይ ርዕስ ቅድም ሲል በኦሮሚያ በሶማሌ ድንበር፣ ባለፉት ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ብጥብጥና ሁከት እንደሚያሳስባቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ገለጡ። በዚሁ ወቅታዊ ጉዳይ ላይ ከሀገሪቱ ባለሥልጣናት ጋር እየተነጋገሩ እንደሆነም አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬነር በአዲስ አበባ ባደረጉት የመጀመሪያ ቃለ ምልልስ ጠቁመዋል። የኢትዮጵያ መንግስት የጸረ ሽብር ሕጉን እየተጠቀመ ያለበት ሁኔታ ዩናይትድ ስቴትስን እንደሚያሳስባት ይበልጡ ነው። ሀሳባቸውን በሰላማዊ መንገድ በመግለጣቸው ምክንያት የታሰሩ ሰዎች ጉዳይም በደንብ መታየት እንዳለበት አምባሳደሩ አስታውቀዋል። ነገ በሀገራቸው በዚህ በዩናይትድ ስቴትስ ማለት ነው በሚከበረው ታንክስ ጊቪንግ የምስጋና ቀን ዋዜማ አምባሳደር ማይክል ሬነር በአዲስ አበባ በሚገኘው የአሜሪካ ኤምባሲ ያነጋገራቸው እስክንድር ፍሬው ነው። ተከታዩን ልኮልናል። አምባሳደር ማይክል ሬይነር happy Thanksgiving. Thank you። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ወደ አዲስ አበባ ከመጡና ስራቸውን ከጀመሩ በኋላ የሰጡት የመጀመሪያ ቃለ መጠይቅ። አምባሳደሩ በዚህ ቃለ መጠይቅ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል፣ የሀገራቸውን አቋም አንጸባርቀዋል። በኦሮሚያና በሶማሌ ድንበር የተጀመሩና ከሌሎችም አካባቢዎች የተደመጡ ግጭቶች ያሳስቡናል ብለዋል አምባሳደሩ። ከስድስት ሳምንታት በፊት ወደ ኢትዮጵያ ከመጣሁበት ጊዜ ጀምሮ ብዙ ሰዎች፣ በርካታ ኢትዮጵያውያንን ጨምሮ፣ ለኢትዮጵያ አስቸጋሪ በሆነ ጊዜ እንደመጣሁ ይነግሩኛል። ከኢትዮጵያ ታሪክ አንጻር በርካታ አስቸጋሪ ወቅቶች እንደነበሩ አስባለሁ። ነገር ግን ይህ ከእነዚህ አስቸጋሪ ወቅቶች አንዱ እንደሆነ እስማማለሁ። በተለይም በኦሮሚያና ሶማሌ ድንበር የተከሰተው አለመረጋጋትና ብጥብጥ ባለፉት በርካታ ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ያሳስበናል። ፖለቲካዊ ሐሳብን በሰላማዊ መንገድ የመግለጽን ሐሳብ በእጅጉ እናራምዳለን። ያ ደግሞ ሰላማዊ ለሆኑ ተቃውሞ ሰልፎች መካሄድ መንግስትም ሰላማዊ የሆኑ ሰልፎች እንዲካሄዱ መፍቀድን ሁኔታ ያካትታል። እናም ሁለቱም ወገኖች ያንን ማድረጋቸው እንዲቀጥሉ እናበረታታለን። ሁለቱም ወገኖች ሰላማዊ መንገድን እንዲከተሉ እናበረታታለን። ነገር ግን ከዚያ መንገድ ሲወጡና ለመረጋጋትና ሁከት ሲከሰት ችግር ስለመኖሩ ምልክት ነው። እናም ሁለቱም ወገኖች ያ ችግር ምን እንደሆነ እንዲመለከቱት ያንን አልፎ በመሄድም ፖለቲካዊ አመለካከትን በሰላማዊ መንገድ ወደ መግለጽ መርህ እንዲመለሱ እንጠይቃለን። ይህንኑ ወቅታዊ ጉዳይ በተመለከተ ከአገሪቱ ባለስልጣናት ጋር እየተነጋገሩ እንደሆነም አምባሳደሩ ገልጸዋል። ስራዬ ፖለቲካዊ ሁኔታውንና አጋርነታችንን በተመለከተ ከባለስልጣናቱ ጋር መወያየት ነው። ይህ ደግሞ በየቀኑ የማደርገው ነው። ያንንም እቀጥላለሁ ነው ያሉት። በጸረ ሽብር ዘመቻ የዩናይትድ ስቴትስ አጋር የሆነው የኢትዮጵያ መንግስት የጸረ ሽብር ህጉን የሚተገብርበት መንገድ በተለያዩ አካላት ትችት ሲቀርብበት ቆይቷል። አለም አቀፍ የሰብአዊ መብት ተቋማትና የፖለቲካ መሪዎችም ህጉን ተቃውሞን ለማፈንና ነጻ ሀሳብን ለመገደብ እየተጠቀመበት ነው ሲሉ የኢትዮጵያን መንግስት ይተቻሉ። አምባሳደር ማይክል ሬይነርም ይህንኑ ሀሳብ አንጸባርቀዋል። We do absolutely share these concerns. We see a legitimate role for anti-terrorism fight and for legislation that supports that fight. At the same time we think it's very important to distinguish between terrorism and political ጸረ ሽብር ትግልና ይህንን ትግል የሚደግፍ ህግ ተገቢ ሚና እንዳላቸው ይታየናል። ነገር ግን እነዚህን ሐሳቦች በደንብ እንጋራለን። በተለይም በሽብርተኝነትና በፖለቲካ ተቀናቃኝነት ወይም ፖለቲካዊ ሐሳብን በመግለጽ መካከል ልዩነት ማበጀት በጣም ጠቃሚ ይመስለናል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል። እናም የጸረ ሽብር ሕጉ ሊመለከታቸው አይገባም። Uh, and people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights. I think those cases need to be looked at very closely. Yibaltunu politikawi mabtochachon bemetakam salamawi bohona mengad hasabachon kemeglezaacho gar betayaza yetasaru na beisir lai <laughs> yemigenyu sawochin betamelaketam gudayacho bedem bemetayet indallebet amnallo. መንግስትም የፀረ ፖለቲካዊ እንቅስቃሴዎችን ለመጨፍለቅ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ያላት ግንኙነት ዋነኛ መሰላል የጸረ ሽብር ትብብሩ መሆኑን የሚገልጹ ወገኖች፣ ሌሎች ጉዳዮች ግን ችላ መባላቸውን ይተቻሉ። በዚህ የጸረ ሽብር ትብብር አማካኝነት ብሔራዊ የጸጥታ ጥቅሟን ለማስጠበቅ የምትሰራው ዩናይትድ ስቴትስ በኢትዮጵያ ያሉ የሰብአዊ መብት ጉዳዮችን ችላ ማለቷንም ይጠቅሳሉ። ይህንን እንዴት እንደሚመለከቱት የጠየቅኳቸው አምባሳደሩ ተከታዩን መልሰዋል። ለመሻሻል የሚረዱ በርካታ መንገዶችን እናያለን። ለአጋርነት የሚረዱ በርካታ መስኮችን እንመለከታለን። በወዳጆች መካከል ለሚደረግ መልካምና ገንቢ ውይይት የሚሆኑት መንገዶችንም እንመለከታለን። እየገደበን እንደሆነ የሚሰማን የማይመስለን ምንድን ነው? ለመሻሻል ዕድል እንዳለ ስናይ ያንን መከተልና መስራት አለብን። ልዩነቶች ሲኖሩንም እነዚህን ልዩነቶች መለየትና የጋራ የሆነን ነገር መፈለግ አለብን። ነገር ግን በአንድ ነገር ላይ ስምምነት ከሌለን በሌላ ጉዳይ ላይ መሻሻል እንዲኖር አንሰራም ማለት አይደለም። በኢትዮጵያ በተቃዋሚዎችና በገዢው ኢህአዴግ መካከል እየተካሄደ ያለው ድርድር በተመረጡ ርዕሶች ላይ ቀጥሏል። የተቃዋሚዎች ስብስብ የሆነው መድረክና ሰማያዊ ፓርቲ ግን ድርድሩን እንዳቋረጡ ነው። ድርድሩንና የተያዘውን ጥረት በጎ ሲሉ የገለጹት አምባሳደሩ ይበልጥ አሳታፊ መሆን እንዳለበት ግን ተናግረዋል። ኢትዮጵያውያን ይህንን ጊዜ ለበጎ ሊጠቀሙበት እንደሚችሉ በማብራራት በርካታ ሰዎች አስቸጋሪና አጨቃጫቂ ብለው የሚገልጹት እንደአሁኑ ያለ ጊዜ መልካም አጋጣሚም ነው። እናም ሰዎች የአሁኑን ሂደት ሊገኝ የሚችለውን አዎንታዊ መፍትሄ ከመፈለግ አንጻር ከተመለከቱት የፖለቲካ ምህዳሩ የሚሠሩባቸውን መንገዶች ለማየት የፖለቲካ ሐሳብን በሰላማዊ መንገድ መግለጽ ተግባራዊ የሚደረግባቸው መንገዶች ለማየትም ያስችላል። ይህ ኢትዮጵያ በቀጣዮቹ ጊዜያት የበለጠ ጠንካራ ሆና እንድትወጣ ታላቅ አጋጣሚ ነው። በቃለ ምልልሱ በኢኮኖሚና ልማት ትብብር፣ በሰብአዊ እርዳታ እንደዚሁም በሌሎች ርዕሶች ላይ የተነሱ ነጥቦችን በቀጣይ ዘገባ መለስባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ነበር የሰማነው። አሁን ደግሞ ወደ ዚምባብዌ የሚወስድን ዘገባ ነው ያለን የዘጠና ሶስት አመቱ የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ በመጨረሻው ስልጣናቸውን በፈቃዳቸው ለቀዋል። በሀያ አመታት የሚያንሷቸው እና በንጽጽርም ወጣት ተደርገው የተወሰዱት የ75 አመቱ የቀድሞ ምክትላቸው ኤመርሰን ምናናጓ የፊታችን አርብ ቃለ መሀላቸውን ፈጽመው የስልጣን መንበሩን ይረከባሉ። ለመሆኑ ዚምባብዌውያን አዞ በሚል ቅጽል መጠሪያ የሚያውቋቸው መጪ ፕሬዚደንታቸው ማን ናቸው? አኒታ ፓውል ከጆሃንስበርግ ሰባስቲያን ፎፉ ከሀራሪ ያጠናቀረዋቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርቧል። ላለፉት 37 ዓመታት ያቺን ሀገር በጠንካራ መዳፍ ተጭነው የመሯት የፕሬዚዳንት ሮበርት ገብርኤል ሙጋቤ የቀኝ እጅና ብርቱ ተከላካያቸው ነበሩ አወዛጋቢ ሁኔታዎች መታየት እስከጀመሩበት ቅርብ ጊዜ ድረስ። በያዝነው ዓመት መጀመሪያ ላይ ፓርቲያቸው ገዢው ዛኑፒኤፍ ማዕከላዊ ዝምባብዌ ላይ ባካሄደው ሰላማዊ የድጋፍ ሰልፍ ተገኝተው ነበር። ዛኑ ፒኤፍ ለህዝብ የቆመ ፊቱን፣ የማያጥፍ ፓርቲ ነው፣ በመሪነቱም ይቀጥላል ሲሉ ነው በሾና ቋንቋ ምናንጓ ለተሰበሰቡ ህዝብ የተናገሩት። እናም ሌሎች ጩኸታቸውን ሊቀጥሉ ይችላሉ አሉ። ዛኑ ግን በስልጣን ይቀጥላል። ከሮበርት ሙጋቤ ጋር ወደፊት፣ ከዛኑ ፒኤፍ ጋር ወደፊት አሉ ምናንጓ። ጥቂት ወራት አለፉ። ይህ የተከተለውን ላየ ግን ልዩነቱ አንዳችም ንጽጽር የለውም። ቀደም ብሎ ከምክትል ፕሬዚዳንትነት ስልጣናቸው በሙጋቤ የተነሱትና ባለፈው ሳምንት ጦር ሰራዊቱ ሙጋቤን በቁም እስር ካዋለ በኋላ ወደ ስልጣን እንዲመለሱ ያደረጋቸው ምናንጓ ዛሬ ደግሞ የቀኖ የቀድሞ አለቃቸውን በፈቃዳቸው ከማለት ይልቅ በተደረገባቸው ከፍ ያለ ግፊት ተገደው ማለት ይሻላል ስልጣናቸውን በፈቃዳቸው መልቀቃቸውን ተከትሎ ተወግደው የነገይቱን ዝምባብዌ ሊመሩ ከሽግግሩ ደጃፍ ቆመዋል። በያዝነው ወር መጀመሪያ ግድም ሙጋቤ መተማመን አጥቼባቸዋለሁ በሚል ከሥልጣን ሲያሰጉዷቸው፣ እርምጃው ሙጋቤ የሀምሳ ሁለት ዓመቷን እምብዛም ተቀባይነት የሌላቸውን ባለቤታቸውን ግሬስ ሙጋቤን ወደ ሥልጣን ለማምጣት መልካም አጋጣሚ ለመፍጠር ያደረጉት ሆኖ ነው የታየው። ምናንጓ እንደ አውሮፓውያን የዘመን አቆጣጠር ከ1980 ዓ ምህረት አንስቶ የብሔራዊ የደህንነት ኃላፊነትን ጨምሮ በተለያዩ የካቢኔ የስልጣን ኃላፊነቶች ተሰይመው ከመሥራታቸውም በላይ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ምህረት ሙጋቤ የቀድሞ ምክትላቸውን ጆይስ ሙጁሩን የዛሬ ዋና ትቻቸው ናቸው ከስልጣን ማንሳታቸውን ተከትሎ ወደ ምክትል ፕሬዚዳንትነቱ መንበር በቁ። ታዲያ የምናንጓ ወደ ከፍተኛ የአገሪቱ ስልጣን መንበር መምጣት በፓርቲው ውስጥ በሁለት ትውልዶች መካከል ለሚታየው ብርቱ የስልጣን ሽኩቻ ማብቂያ የሚያበጅ ተደርጎም ተወስደዋል። እንደ አውሮፓውያን የዘመን አቆጣጠር በ1965 ዓ ም አዞ የሚለውን ቅጽል ስም የተሰጣቸው በምናንጓ የሚመራው የቀድሞ የነፃነት ዘመን ተዋጊዎች፣ የዛሬዎቹ የፖለቲካ መሪዎች በአንድ ወገን፣ በዚያ ዘመን የተወለዱትና የባለቤታቸውን ሁነኛ የፖለቲካ ድጋፍ እንድ ልብ የሚያገኙ የነበሩት ግሬስ ሙጋቤ ይመራ የነበረው ደግሞ በሌላው ናቸው። የኢመርሰን ምናንጓ የአመራር ዘመን ገና ድሮ ጀመረ ይመስላል። ያረጀው የሙጋቤ አመራር የፈጠረው ደስታ ወይም የደስታ ትኩስ ስሜት በረድ ካለ በኋላ በእርግጥ በዚያች ሀገር ሕዝብ ለዚያች ሀገር ሕዝብ አንዳች ዘላቂ ለውጥ ይመጣ ይሆን ቆይቶ የሚታይ ነው። እናመሰግናለን አሉላ። ይህ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በአማርኛ የሚተላለፍላችሁ የረቡዕ ምሽት ፕሮግራም ነው። ወደ ሁለተኛው አጋማሽ አልፈናል። ለዚህ ሰዓት የተመደበው ማለትም በዚምባብዌ ወቅታዊ ጉዳይ ላይ ውይይት ወደ ተደረገበት ፕሮግራም እናልፋለን። ካርት ይላል እዚያ መግቢያውን ለአንብብና ለአዘጋጁ እለቅለታለሁ። ለ ለሮበርት ሙጋቤ ውድቀት አንዱ ምክንያት እጅግ ለተራዘመ ጊዜ ስልጣንን የሙጥኝ ብለው መቆየታቸው መሆኑንና ቀደም ብለው አስረክበው ቢሆን ኖሮ እንደ ጀግና እንደ ተወደሱ ይኖሩ እንደነበረ ሻለቃ ዳዊት ወልደ ጊዮርጊስ ለቪኦኤ በሰጡት ትንታኔ አብራርተዋል። ስልጣኑ ላይ ያለው ዛኑ ፒኤፍ በመሆኑ ኮሎኔል መንግስቱ ኃይለማርያም የሚደርስባቸው ችግር አይኖርም ብለው እንደሚያስቡም ተናግረዋል። ሻለቃ ዳዊት በደርግ ዘመን ምክትል የውጭ ጉዳይ ሚኒስትር በኋላም የኤርትራ አስተዳዳሪ የነበሩትንና ከደቡባዊ አፍሪቃ ሀገሮች የነጻነት ትግሎችና የኢትዮጵያ ሚና ጋር ተያይዞ አስፈጻሚ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን ሶሎሞን አባተ ነው ያነጋገራቸው። ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት ይቅርታ ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት በአፍሪካ ስልታዊና የደህንነት ወይም የጸጥታ ጥናቶች ተብሎ በሚጠራ ድርጅት ውስጥ ነው። ከምርምር ተቋማት፣ ከዩኒቨርስቲዎች፣ ከተለያዩ ድርጅቶችና ሀገሮች ጋር እየተባበረ አፍሪካ ውስጥ በሚታዩ ህገወጥ የሰዎች ትልልፍ፣ እንዲሁም ባርነት፣ የሰው አካላት ንግድ፣ የአደንዛዥ እጾችና ቅመማ ቅመም እንዲሁም የጦር መሳሪያ ዝውውር፣ የድህነት ደረጃና ሌሎችም የአፍሪካ መከራዎች ናቸው በሚባሉ ጉዳዮች ላይ ጥናቶችን እየሰራ እንደሚያወጣ ነግረውኛል ሻለቃ ዳዊት። ከቀዳማዊ ኃይለ ሥላሴ ዘመን አንስቶ በደቡባዊ አፍሪካ የነጻነት ትግሎች ውስጥ ኢትዮጵያ ተጫውታለች የሚባለው ሚና ግዙፍ ነው። በደርግም ጊዜ የነበራት ቁልፍ አስተዋጽኦ እንደነ ሮበርት ሙጋቤ፣ ኔልሰን ማንዴላ፣ ጃሽዋን ኮሞ፣ ኦሊቨር ታምቦን ከመሳሰሉ መሪዎች ጋር የቅርብ ግንኙነቶችን ማድረግን ያካተተ ነበረ። የጦር ልምምድም እንደነበር ይነገራል። ይህንን ተግባር ያከናውኑ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አገኘውና ከእነዚያ ሰዎችና የነጻነት ትግሎች ጋር የነበራቸው ትውውቅና ግንኙነት እስከምን እንደነበረ ጠየኳቸው። ሮበርት ሙጋቤን በጣም አውቃቸዋለሁ በጣም ኢትዮጵያ በነበርኩበት ጊዜ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ ከዛም በኋላ እንኳን አገረ ገዢ የኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተር ፓርት ለሙጋቤና ለፕሬዚደንት አምኒዮማ ሚዲያ ለሁለቱ ካውንተር ፓርት ነበርኩ በፎቶግራፎቹም ላይ ብዙዎቹን አይቻለሁኝ ስብሰባዎቹ ላይ ከሁለቱም ጋር የተነሷቸውን አዎ በቅርብ ሰጥተናል ቤቴ ያደሩ በርሳቸው ብዙ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል። ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ። ከእነዚያ የነጻነት ቀንዲሎች አንዱ የነበሩት ሮበርት ገብርኤል ሙጋቤ ከፍልሚያው መስኮችም አንዷ በነበረችው የቀድሞይቱ ደቡብ ሮዴዥያ፣ የዛሬዋ ዚምባብዌ ሪፐብሊክ ላለፉት ሶስት ዐሥርት ዓመታት የቆየው መነሳትና መውደቅ፣ ውጥረትና ትንቅንቅ እነሆ በዚህ ሰሞን አንድ ምዕራፍ የገለጠ ይመስላል። ሮበርት ሙጋቤ እንግዲህ የቀድሞ ናቸው ታጋይም ፕሬዚደንትም ለመሆኑ እኒያን የመሰሉ የነጻነት ታጋይ ምን ነክቷቸው ይሆን? እንዲህ አምባገነን፣ እንዲህ ስልጣን የሙጥኝ ባያደረጋቸው ምን ቢሆኑ ይሆን? ሀያ ሺህ የእንደቤሌ ጎሳ አባላት አይናቸው እያየ በርሳቸው አስተዳደር ስር የተጨፈጨፉት ሙጋቤ ምን ሆኑ? ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆነው የአዋቂ የሚባል ግንባር ቀደም አፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለውም። ምሁርም ናቸው። ምሁር ነው። በጣም ምሁር ነው። አስተማሪ ነበረ። በንቅናቄ ላይ ትልቅ ሚና ተጫውተዋል። ተከብሯል። ከኑኮሞ ጋር ራይቫል የነበረው የዛፑ ኃላፊ ዛኑ ዛፉ ፎቶግራፍ እንደሆነ ተንደሆነ ለማስታረቅ ጥረት ሲደረግ ነው። በዛኑ ና ዛፉን አንድ ለማድረግ በሚደረገው ጥረት ላይ ነው። ዛምታይ በዛ ላይም ዛፑ አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰለፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጠራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በአስራ ዘጠኝ መቶ ሰባ ዘጠኝ ዓመተ ምህረት የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው የምታየው ፎቶግራፍ ንኮሞን እና ኑጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሊጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው ተኩስ እንዲቆም እና ከአንድ አመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በ ኢቲ ምርጫው ተካሄደ። ሙጋቤ የተመረጠ ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ለአንካሰር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው ትልቁ የሙጋቤም የዘንባቤም ጥያቄ የመሬት ጥያቄ ነው። የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው። የመሬት ይዞታ ጥያቄ ነው። ምክንያቱም አብዛኛው መሬት ዋና ፕሮዳክቲቭ መሬቱ ጠቅላላ የተያዙ በነጮች ነበር። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያሰግቡት የሚለው ውይይት ተካሂዶ አስር አመት ጊዜ ይሰጠውና ከአስር አመት በኋላ እንግሊዝ እና ሌሎችንም የአውሮፓ ትኖች አሰባስባ ኮምፐንሳሽን ለፈረንጅ ፋርመሮቹ ሰጥታ ዊሊንግ ባየር ዊሊንግ ሴለር፣ ፈቃደኛ ገዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን ሁኔታ እንለውጣለን፣ ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር። ከአስር አመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣች እና የገንዘብ የለኝም የዚህም ኃላፊነት የለብኝም አለች። የዛ ጊዜ የአቅም ማነስ ተፈጠረ በዚምባብዌ በኩል። እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፍ ያለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ በስተቀር መሬት ደግሞ ለህዝቡ ካልታደለ በስተቀር ያው የኮሎኒ አስተዳደረ ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው። ከዛ በኋላ ይህን ችግር የፈጠረው የወሰደው እርምጃ ምናልባት ችኩልም ነው፣ ትንሽም ቫዮለንት ነው፣ ማለት ሀይል የበዛበት ነበረ። ሀይል የበዛበት ነው፣ ዝርፊያ ነው፣ ስርዓት ያጣ ነው። ለድሮ ወታደሮች ክንዲት ያ በጠቅላላ አገሪቱን ማጨ ማለቃት ማሰብ የሚያስፈልገው ግን ሰለሞን እዚህ ላይ መሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ጥቁር ላይ የመሬት ይዘታ ውፍጃ ቢኖር ኖሮ ይሄ ጥያቄ የማይኖሩም ነበር። አለምም ይሄ ነገር አተነሳበትም ነበር አለምም በዚህ ጉዳይ ላይ አይወያይም ነበር። እንግሊዞች ናቸው እነዚህ ዚምባብዌ ያሉ ሰዎች። ፈረንጆች ዚምባብዌያን አይደሉም፣ ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ውስጥ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካዊ ይህን ጥያቄ ላነሳለት ነበር። እሺ፣ ቀጥሎ። ስለዚህ ይሄንን ትልቅ ወሬ አድርገው ያናፈሱትና እንግሊዞቹ የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ። ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቅ፣ ተንኮታኮተ እና ይህን ለማንሳት እንፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት፣ የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆኑም ነበር። ከመሬት ነጠቃዊ ይልቅ እየተደራደሩ በቆዩ ኖሮ ምናልባት ሁኔታዎች ለሙጋቤም ለዚምባብዌም የተሻሉ ይሆኑ ነበር ይላሉ ሻለቃ ዳዊት። ለማንኛውም ሙጋቤና ፓርቲያቸው ስልጣኑን እንደ ተቆናጠጡ ዘወር ዞር አልል ብለው የሚያደርጋቸውም የጠረቃ ኃይል ጠፍቶ እነሆ ለዛሬ ደረሱ። እኒያ ጀግና እኒያ አርበኛ ይገፉና በኃይል ገለል ሊደረጉ ዘንድ ግድ ሆነ። አዎ ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው። እንደምታየው በብዙ ቦታ አለ። አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የተለመደ ጠባይ ነው። ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው? ወጣት ሚስት አግብቷል። ግሬስ ግሬስ ሙጋቤ ማለት ምንድን ነች? የእሳቸው ጸሐፊ የነበረች ነች። የእሳቸው ሰራተኛ፣ የዲፕሎማት ሚስት የነበረች ነች። የእሳቸው ሚስት ስትሞት፣ የጋኒያ ነች። የሙጋቤ ሚስት ጋኒያ ነው። ስትሞት ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ፣ ባልየውን። እችን ሴት ወ ወሰዱ ወረሱ። እቺ ሴትዮ ብዙ ትምህርት እውቀትም የሌላት ነች። ነገር ግን ከዚህ ጊዜ በኋላ አምቢሽንስ እንድትሆን አደረጓት። ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞችና ወዳጆችን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆኗ እንድታይ የተደረገው አንዷም እሷ ማኒፕሌት አድርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳክመ እድሜና የወጣት ማኒፕሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩ እሳቸው። እናም፣ ከእንዲህ ዐይነቱ ዋልጌነትና መዘበራረቅ ጋር ሥልጣን ላይ ተጣብቆ መንዘላዘልም ለሙጋቤው ውድቀት ከዋናዎቹ ምክንያቶች አንዱ ሆነ። ልክ ነው ሰለሞን፣ ምክንያቱም በጊዜ ቢወጣ። ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይኸው ሰዓታቸውን አሳለፉ። በክብር የዚምባብዌ የነፃነት አባት ተብለው በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው በክብር ሊኖሩ ይችሉ ነበረ። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው፣ መጨረሻ ላይ እንደዚህ ሲቆይ፣ ጊዜውን ሲያሳልፍ። ጊዜያቸውን አሳለፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮሚሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትወልድ ሊደረግ ነበር። ዲሴምበር ላይ ይሄ ነበር። ይሄን ዶር በኋላ ማለት ያከቸፈው፣ ሚሊተሪ ያከቸፈው ይህን ሴራ ነው ያከቸፈው። የኤመርሰን ስም ከተነሳ አይቀር የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘ ኤመርሰን ምናንጋግዋ አምሳ ዓመት ሙሉ ሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። ይቅርታ ለተፈጠረው የድምፅ መረባበሽ። የሙጋቤ የቀድሞ ጋሻ ጃግሬ የደህንነቱ ሰውና በኋላም ምክትል ፕሬዚደንት ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ እጣቸው የሆነው ኤመርሰን ምናንጓጓ በብዙ የጭካኔና የክፋት አድራጎቶች የሚወቀሱ ናቸውና፣ ሙጋቤን አንስቶ ምናንጋጓን ማስቀመጥ ጉልቻ ከመቀያየር ያለፈ ፋይዳ የለውም የሚሉም ይሰማሉ። መርሰ መናንጓ አምሳ አመት ሙሉ ሙጋቤ ጋር የነበረ ሰው ነው በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው በተ እንደበሌ በተደረገው እልቂት ላይ ግንባር ቀደም ሚና የተጫወተ ነው ነገር ግን ዛኑ የዛኑ ስህተት ስለሆነ ፓርቲ ይደግፈዋል ዛኑ አዘ ፓርቲ ያደረገው ወንጀል ነው የፈጸመው እንትን ነው ያንንም ሀላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ሀላፊነት የሚወስደው ስለዚህ ፓርቲው ነው የሚያመጣው እና ለውጥ ይኖራል ወይ እኔ ለውጥ ይኖራል ብዬ አምናለሁኝ ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይቀጥላል ነገር ግን ወጣት ስለሆነ በእድሜ ቀነት ያደረ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ በተቻለ መጠን ኢኮኖሚውን አንድ መሰረት ላይ ለማውጣትና ሕዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲ የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው ሙጋቤን ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። አዲስ ምዕራፍ ኢንትሮዱስ ያደርጋል፣ ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም። ተቃዋሚው የዴሞክራሲያዊ ለውጥ ንቅናቄ ኤምዲሲ ማለት ነው። እና መሪው ሞርጋን ቻንጊራይ ለመምራት ዝግጁ ናቸው የሚል እምነት የላቸውም። ሻለቃ ዳዊት ሞርገን ቻንገራይ ፈዛዛ የሆነ ሰውዬ፣ መምራት የማይችል ሰው። እንግሊዞች እና ይሄ የውጭ ሀገር ትሩት ረድተው ታመጡት። ነገር ግን ለመምራት አልቻለም። ብዙ እድል ነበረው። ያ እድሉ አልሰራም። ካሪዝማ የለውም። የመናገር የማሳምን ችግር አለበት። የተክለሰብህና ችግር አለባቸው። የጠናም ችግር አለበት። ደግሞ ተከፋፍሏል። አሁን ሙቭመንቱ ለሶስት ተከፋፍሏል። ትንደቤ እንዳለው እሱ ምናልባት እመጣለሁ ብሏል። ከቻንገራ ጋር እንደገና ሰራለሁ ብሏል። አብረው ነበሩ እነሱ። ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣውለችን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ አንዳንድ ፖፑላር እርምጃ ከወሰደ መርሰን ምናልባት ሌላ እድል ይሰጥ ይሆናል ለአራት ዓመት። እግረ መንገዴን ስለ ኮሎኔል መንግስቱ ኃይለ ማርያም አንስቼላቸው ነበር ለሻለቃ ዳዊት ምን ይሆን ዕጣቸው የሚሆነው በዚህ የለውጥ ሁኔታ ውስጥ? በዚያ ላይ ዚምባብዌያዊ ዜግነት ወስደዋል የሚሉ ወሬዎችም ይሰማሉ። አያ ዚምባብዋዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ የሆነውም ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ ዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋሙን የወሰዱት አሁን መንግስቱ ምንት ነው እዛ ውስጥ ድሮ ግን ብዙ ወሬ ወራበት ነበረ። ያው ብዙ ወጪ አስወጣን ብዙ እንትን አደገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለ። ሌላ መሄጃ የለውም። የሰውዬ ለምኖም ምን ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወደ የት ሀገር ኢትዮጵያ ፍርድ ነው፣ አለበለዚያ ድቦ ሊሆንነት የሚችለው ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህን ሁሉ አስበው ያቆዩታል ብዬ አስባለሁ። ስርዓት ቢለወጥ ፓርቲ ቢለወጥ ምን ሊሆን ይችላል? ያስወጡታል፣ ያስረክቡታል፣ ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለው። ዚምባብዌ መልካም አመራር ካገኘች ተመልሳ ትነሳለች ብለው እንደሚያምኑ ሻለቃ ዳዊት ገልጸውልኛል። ከሻለቃ ዳዊት ጋር ሌሎችም ዋና ዋና የሚባሉ ነጥቦችን አንስተን ተወያይተናል። ሙሉ ውይይታችን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክም አት ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኛላችሁ። ሶሎሞን አባተ ነው። ሰሎሞንንና እንግዳውን ሻለቃ ዳዊትን እናመሰግናለን። አሁን ደግሞ ኢትዮጵያውያን በአሜሪካ የአዲሱ የዛሬው ኢትዮጵያውያን በአሜሪካ ዝግጅት የነገውን ብሔራዊ የአሜሪካ በዓል ታንክስጊቪንግን እዚህ ሀገር የሚኖሩ ኢትዮጵያውያን እንዴት እንደሚያከብሩት ለማሳየት ከተወሰኑ ቤተሰቦች ጋር ያደረገው ያደረግከው ዚሁ አጠገቤ ስላለ ያን የሚመለከት ነው። እስቲ ቀጥል አዲሱ። አመሰግናለሁ ቆንጂት። እንኳን አደረሰሽ ታንክስጊቪንግ። እዚህ ያሉት ባልደረቦቻችንም አሜሪካውያን በኖቬምበር ማለት ህዳር አራተኛ ሐሙስ ነገ ታንክስጊቪንግን ያከብራሉ። እዚህ ሀገር የሚኖሩ ኢትዮጵያውያን እንደምታውቂው ሮማ ስትኖር እንደ ሮማውያን ይባላል እና የሀገሩን ባህል በተለይ ጠቃሚ ነው የሚሏቸውን በዓላት አብረው ያከብራሉ። አንዱ ታንክስጊቪንግ ነው፣ የምስጋና ቀን። ኢትዮጵያውያን በብዛት እንዳሉ እንደመኖራቸው ሁሉ በያሉበት የቤተሰብ ማህበር ያለው አለ የጓደኛ ማህበር አለ የትምህርት ቤት አንድነት አለ። እነዚህ ሁሉ ተሰባስበው ታንክስጊቪንግን ልክ እንደ ፈረንጆቹ ከአንድ ስቴት አንድ ስቴት እንደሚሄዱ እነሱ ኢትዮጵያውያኑም ከአንድ ስቴት አንድ ስቴት እየተሰባሰቡ ታንክስጊቪንግን ያከብራሉ። የመጀመሪያ እንግዳይ ወይዘሮ ኤልሳቤጥ ናቸው። ኤልሳቤጥ ሞገስ እንኳን አደረሶ ወይዘሮ ኤልሳቤጥ፣ ማህበራችሁ ታንክስጊቪን ታንክስጊቪንግን እንዴት ነው ይሄ ጂጂ የሚል አሳገርን እንዴት ነው የሚያከብረው? የዞር ሳ ቤት እንኳን አደረሰውት። ከአንድ አያት የምንወለድ ኑሯችን በዚህ በሰሜን አሜሪካ የሆንን በየሶስት ወሩ ልጆቻችንን ይዘን ተሰብስበን በፍቅር በደስታ ጊዜያችንን እናሳልፋለን። በአሁኑ ጊዜ ቁጥራችን ወደ አርባ አምስት ይጠጋል። ስለዚህ በጣም ዕድለኞች ነን። አንድ ሀገር ማለት ነው። ይህንን ስብስባችንን ምክንያት በማድረግ ይህን ታላቅ ብሔራዊ የታንክስ ጊቪንግ በዓል ያው ለተደረገልን መልካም ነገር ሁሉ ምስጋናችንን የምናቀርብበት ቀን ነውና፣ እኛም በየአመቱ እጣ በደረሰው አባል ቤት እንሰበሰባለን። እያንዳንዱም አባል ለበዓሉ የሚያስፈልጉትን የተለያዩ የታንክስ ጊቪንግ ምግብ አዘጋጅቶ በማቅረብ ተርኪዋንም እሷ መኖር አለባት። ምክንያቱም ብዙዎቹ ልጆቻችን ከባህር ማዶ እዚሁ ስለሆነ የተወለዱት። ተርኪዋ ከሌለች ለእነሱ ታንክስ ጊቪንግ አይደለም። ስለዚህ ተርኪዋም ትኖራለች። በጎን በጎን የሚደረጉት ነገሮች እንደ ተርኪ ስታፊንግ፣ ቢንስ፣ ካስሮል ወዘተ የሚባለውን በሙሉ እስከነ ዴሰርቱ በሙሉ ሊስት አውጥታል። ተከፋፍለን እናደርጋለን። በየሶስት ወሩ የሚገናኘ አርባ አምስት ነው የሚሆኑ አባላት አሉት ያሉት ማህበራቸው ሁሉም ይመጣሉ፣ በታንክስ ጊቪንግ ማለት ነው ሁሉ የሚመጣሉ በታንክስጊቪንግ ለእኛ የፍቅር ጊዜ ነው የምንለው፣ ምክንያቱም ተገናኝተን የምናሳልፈው የፍቅር ጊዜ ስለሆነ። በየሶስት ወሩ ግን ሌላ አይነት የቤተሰብ ስብስብ ይኖረዋል ማለት ነው። አዎ፣ ሌላ አይነት የቤተሰብ ስብስብ ይኖረዋል። ልጆቻችን ግራጁዌት ሲያደርጉ አብረን ነው የምናሳልፈው። ሲወልዱ አብረን ነው የምናሳልፈው። ሲድሩ አብረን ነው ደስታውንም ሐዘኑንም አብረን እናሳልፋለን። ወይዘሮ ቤልሳቤጥ ሞገስ በድጋሜ ከነ ማህበሩ አባላት ከነ ቤተሰቦ ከነ ልጆቹ እንኳን አደረሰው ትላለሁ። እንኳን አብሮ አደረሰን። በጣም አመሰግናለሁኝ አክብረው ስለደወሉልኝ። መድኃኒዓለም የከርሞ ሰው ይበለና እግዜር ስትልኝ እሺ አመሰግናለሁ። በድጋሜ ቀጥዬ ወደ ቦስተን ማሳቹሴትስ አመራለሁ። እንግዲህ እንዳልኳችሁ አድማጮች ለናሙና አልፎ አልፎ ያጋጠመኝን ነው ያነጋገርኩት። ቦስተን ያገኘውት አቶ ብንያም ታመነ ይባላሉ። ከዚህ ቀደም በተለያዩ አጋጣሚዎች አናግረናቸዋል። የኮሚኒቲ ማለትም የኢትዮጵያ ማህበረሰብ አባል በነበሩ ጊዜ፣ እንዲሁም ደግሞ አንድ የሬዲዮ ዝግጅት ነበራቸው። በዛም አሁን ደግሞ በነገው በዓል ምክንያት እንኳ አደረሰው አቶ ብንያም። እስቲ ይበሉ ነገ እንዴት ነው የምታከብሩት የእናንተ ስብስብ? በጣም አመሰግናለሁ። እንኳን አደረሰ አንተንም። እኛ በየዓመቱ እንገናኛለን አሜሪካውያን ይኸ የታንክስ ጊቪንግ በዓላቸውን በየአመቱ በደማቅ ሁኔታ ያከብሩታል። እኛም እንግዲህ ከምናከብራቸው በዓሎች አንዱ ነው። በተለያየ ቦታ የሚኖሩ ቤተሰቦች ያሉን እህት ወንድም፣ ዘመድ አዝማድ በየጊዜው እንገናኛለን። በመጠነኛ የሆነ የምንገናኝበት ማህበራዊ ስብስብ ነው። ይህንን ታንክስ ጊቪንግ ግን በየጊዜው ሁላችንም ተገናኝተን የምንሰባሰብበት አብረን የምንበላበት የምንጠጣበት፣ እርስ በእርሳችን የምንሞጋገስበት ፍቅራችንን የምንገልጽበት ነው። አንድ ሀያ ስድስት ሀያ አምስት እንሆናለን፣ የማህበሩ አባላት ቀላል አለን። በየዓመቱ ነው የምትገናኙት? በየአመቱ ነው የምንገናኘው። በዚያው አጋጣሚ ደግሞ የኮሎኔል አንጋጋው ኃይሌ ቤተሰቦች ስለሆን። ኮሎኔል አንጋጋው ማን ናቸው? ይቅርታ፣ አቶ ብንያም፣ ግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የክብር ዘበኛ አባል የነበሩ ናቸው በቅርቡ መጽሐፍ በሰው የተውት ነበር። አሳትመንም ለገበያ አቅርበነዋል። የቤተሰቡ የእሳቸው ቤተሰብ ናቸው ናችሁ ማለት ነው። እርሳቸውንና ቤተሰባቸውንም ሁሉንም የምናስታውስበት የምናከብርበት እነሱን መከታ አድርገን እነሱን ስም እየጠራን የሁላችንም ጥላ ስለሆኑ የምንሰባሰብበት ሁኔታ ፈጥሮልናል። አባላት ስትሰበሰቡ ምን ማ ምን ይዞ ይመጣል? ነው እዛው የምትሰባሰቡበት ቤት ያለ ሰው ነው የሚደግሰው እንግዲህ እንደምታውቀው የሚከበረው ተርኪ ነው ዋናው አቅርቦት። ከኛ እኔ ካለሁበት ከቤቴ ተርኪውን እናዘጋጃለን። ተርኪ እርሶ ነው። ተርኪ የኛ ነው። መላ ቤተሰቡ ደግሞ ከየአቅጣጫው አቅጣጫው የሚጠጣውን ተርኪ የበአሉ መሰባሰቢያ አይሆን እንጂ የኢትዮጵያ ምግብን በዚያው መጠን አብሮ ይቀርባል። መጠጡ፣ ምግቡ ከተለያየ አቅጣጫ ይሄ ጣፋጭ የሆነው ምግብም አብሮ በተለያየ አቅጣጫ ይመጣል። የሁሉም እጅ አለበት የሀገራችን ዶሮ አትቀርም። አዎ እንግዲህ ተርኪው ጎላ ብሎ ይታይ፣ ዶሮዋ በየአቅጣጫው ትመጣለች። ሰውም ወደዚያ ያተኩራል። ደግሞ አጋጣሚው የሚገርም ነው። ይሄንን ጾመ ነቢያት የሚባለው የገና ጾም በማግስቱ አርብ ስለሚገባ እንደ ጾም መያዣም ሆኗል። ዘንድሮ ታንክስ ጊቪንግ እንደዚያ ሆኗል። ብዙ ጊዜ ጾም ላይ ነበር የሚውለው። ደስ የሚል ነገር ነው እንግዲህ በአንድ ድንጋይ ሁለት ወፍ ነው የሚባለው። ሁለቱንም አዎ፣ የሚያከብሩትን ሰዎች እንደ ልብ ይመገባሉ ለማለት ነው። ግን ሁላችንም ተሰባስበን ስንበላም ስንጠጣም ሆነ ስንጸልይ ሁልጊዜም በሀገራችን ያሉትን ወገኖቻችንን እናስታውሳለን። ለሀገራችን ሰላም ደግሞ ጸሎት እናደርጋለን። ልባችን ግማሹ ከዚህ ግማሹ ከዚያ ነው። ስለዚህ አብረውን ባይኖሩም እያሰብናቸው ነው የምናሳልፈው። በጣም አመሰግናለሁ። መልካም በዓል አቶ ብንያም ታመነ። ለእርስዎም ለቤተሰቡም ለምታከብሩትም በሙሉ እግዚአብሔር ይስጥልኝ። በጣም እናመሰግናለሁ። በድጋሜ እንደገና ላመሰግን እንዳልነው ኢትዮጵያውያን በሚኖሩበት ወይም የሚኖሩበትን አገር ባህል መልካም እስከሆነ ድረስ እንደሚቀበሉት አገሬውን መስለው እንደሚያከብሩት ቅደም ያለው ዝግጅታችን ይጠቁማል። በተለይም ደግሞ ኢትዮጵያዊ የውጭ ዜጋ ወይም የውጭ ባህል የሚሉትን ግን ጥሩ ባህል ከሆነ እንደሚቀበሉት አሁን ታንክስጊቪንግ፣ ማዘርስ ዴ፣ ፋዘርስ ዴ የሚባሉት ጥሩ በመሆናቸው እንደ ምሳሌ ሊወሰዱና እንደ ባህል ኢትዮጵያውያንም በኢትዮጵያም ቢያከብሩት ሊገባ የሚችል ጥሩጥሩ ባህሎች አሉ። አዎ፣ አንቺ እንዴት እንደምታከብሩ ያላቅም ዘ በነገው እለት ተርኪዋ መቼም መሰራቱ አይቀርም። ነገር ግን ቅድም በመሀል እንዳልኩ ስጋዋ ብዙም ጣዕም የለውም። ልጆች ይወዷታል፣ ማየቱንም ይወዳሉ። በጎን የጎድን ጥብሴን አዘጋጅልኝ እባክሽ። አንቺ ሰው የምትለኝም ዘመድ አለችኝ። ደግሞ በጣም ጥሩ ነው። ተርኪ ብቲ ተርኪ በየዓመቱ የአሜሪካ ፕሬዚዳንቶች ለአንዳንድ ተርኪ ይቅርታ ያደርጋሉ፣ ከመታረድ ይድናሉ። እና ዘንድሮ ፕሬዚዳንት ዶናልድ ትራምፕም ለአንዷ ተርኪ ይቅርታ አድርገዋል ትላለና ድራምስቲክ ምትታል ነው። ድራምስቲክ ይቅርታ አድርገንልሻል ተባለች። ጀሪስትለም ሺ ግሩም ዝግጅት ነበረ። አዲሱ ወደ ቀጣዩ ዘገባ ይሆናል የምናልፈው። ባለፈው ወር በኒውዮርክ ከተማ የተከሰተው የሽብር ጥቃት ዘዴ ከቅርብ ጊዜያት ወዲህ በአውሮፓ ሀገሮች ከተደጋገመው ሰዎችን በመኪና የዳጡ ከመግደል ዘዴ ጋር የሚመሳሰል ነው። ኒውዮርክ ላይ በብስክሌት ይዘዋወሩ በነበሩ ሰዎች ላይ ነው መኪና ያሽከረክር የነበረው ሰው እላያቸው ላይ ወጥቶ እየደፈጣጠጠ የገደላቸው። አልቃይዳ በኒውዮርክና በሌሎች የዩናይትድ ስቴትስ ከተሞች ባደረሰው ጥቃት ወደ ሶስት ሺህ የሚቆጠሩ ሰዎች ከተገደሉ አስራ አራት አመታት በኋላ በዓለም ደረጃ በአሸባሪነት የሚደቅነው አደጋ መልኩ ተለውጧል። የአሜሪካ ድምጽ ሬዲዮ ዘጋቢ ሄንሪ ሪጅዌል የጸጥታ አገልግሎቶች አዲሱን የአሸባሪዎች ዘዴ ለመቋቋም ምን እያደረጉ እንደሆነ እንዲያብራሩ አንድ አንጋፋ ጸረ አሸባሪነት ምሁር አነጋግሮ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። በኒር ከተማ ማንሀተን ወረዳ ላይ ጥቃት ከተፈጸመ ቀናት ካለፉ በኋላ 50 ሺህ የሚሆኑ ሰዎች በሩጫ ሲሳተፉ፣ ሁለት ሚሊዮን የሚሆኑት ደግሞ ለመመልከት ወጡ። ከሯጮቹ መካከል አንዱ ፒተር ሲያሻ የሚሰማውን ገልጿል። እኛ አንደበቅም፣ በዚህም ተስፋ አንቆርጥም። የከተማይቱ ባለስልጣኖች የመኪኖችን እንቅስቃሴ ለማገድ ሲሉ በአሸዋ የተሞሉ የቆሻሻ ማመላለሻ መኪኖችን በየቦታው አቁመዋል። በመቶዎች የሚቆጠሩ ተጨማሪ ፖሊሶችንና በከባድ የታጠቁ ኮማንዶዎችን መድበዋል። ለንደን በሚገኘው ኪንግስ ኮሌጅ የሚሰሩት ብሩክ ሮጀርስ ያብራራሉ ተጨማሪ ወደ ዝቅተኛ የማጥቃት ቴክኖሎጂ እየዞሩ ናቸው። በቢላዎችና በመኪና እየረገጡ ወደ መግደል አምርተዋል። በድብቅ ገበያ ሊገዙ የሚችሏቸውን መሳሪያዎች እየተጠቀሙ ናቸው። የከተማው ሁኔታ የሚደቀኑትን አዲስ አይነት የማጥቃት ዘዴዎችን ሊቋቋም ይችላል ይላሉ ሮጀርስ ግላስ ግላስ ግዙፍ የሆኑት በመስታወት የተሰሩ ሕንጻዎች ፍንዳታን ለመቋቋም በሚችልበት ዘዴ መገንባት ይቻላል። ሰዎችን መፈተሽን የመሳሰሉ በቴክኖሎጂ መፈተሽም ጭምር ለመጠቀም ይቻላል። ፈረንሳይ ውስጥ ከሁለት ዓመታት በፊት ፓሪስ ላይ ጥቃት ከደረሰ ወዲህ በብዙ ሺህ የሚቆጠሩ ተጨማሪ የጸጥታ ሰራተኞች ተመድበዋል። ለንደን በያዝነው ዓመት በመኪና ጥቃት ከደረሰባት በኋላ በእግር የሚንቀሳቀሱትን ነዋሪዎቿን ከጥቃት ለመጠበቅ ተጨማሪ መሰናክሎች ሰርታለች። ለእንዲህ አይነት መከላከያ ዘዴ የሚወጣው ገንዘብ በሚሊዮኖች የሚቆጠር ፓውንድ ሊሆን ይችላል። ነገር ግን መጠንቀቅም አለብን፤ ምክንያቱም በየቦታው ጥብቅ ቁጥጥር ሲደረግ አሸባሪ ቡድኖች ተጋላጭ ኢላማዎች ላይ ሊያተኩሩ ይችላሉ። ስለ አሸባሪነት ህዝቡን ማንቃት ላይም እያተኮረ ነው። ለምሳሌ የአገር ውስጥ ደህንነት ጥበቃ ሚኒስቴር ያወጣው አንድን ነገር ካስተዋላችሁ ተናገሩ የሚለው የቪዲዮ መልእክትና ለንደን ያለው ተመሳሳይ መልእክት ትምህርት ሊሆን እንደሚችሉ ሮጀርስ ገልጸዋል። እየተለወጠ የሄደውን የአሸባሪዎች የጥቃት ዘዴን ለመከላከል ዋናው መንገድ ህዝብን ማስተማር መሆኑን የጸጥታ አገልግሎቶች ተናግረዋል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቆንጅት አንቺ ነሽ ማን ነው? ሴቶችና ቤተሰብ ዛሬ የሚያቀርበው ዛሬ ሴቶችና ቤተሰብ ሳይሆን ንጉሴ አክሊሉ ያንተ ወዳጅ የእኔም ጭምር እነግረዋለሁ የእኔ ብቻ ከሆነ ይሰማሻል እሱም ሰምቶሻል ያቀናበረው ዝግጅት ነው ያለን ለቤተሰብ ምቹ ነው። ሴቶች ለቤተሰብ ምቹ ነው። የትምህርት ቤት የቀድሞ የትምህርት ቤት ስብስብ በተለይ ተናጋሪዋ ሴት ናቸው እና ምናል ባለሴቶች ፕሮግራም ከሆነ ብሎ ነው የላከው። መልካም የትምህርት ቤት ትዝታ የያዘ አዎ ዝግጅት ነው። ንጉሥ ቀጥል እስኪ። እንደምን አመሻችሁ። ዛሬ ደግሞ በዚህኛው ዝግጅት ላይ ብቅ አልኩ። ከትናንት ብዙ ቁም ነገር ይገኛል። አባትህን ጠይቀው ይነግርሃል ነው። ከትዝታዎቹ ብዙ መማር፣ ብዙ ማወቅ፣ ብዙ መደመምና መደነቅም ይቻላል መዝናናትም ጭምር። የኮከበ ጽባህ ቀዳማዊ ኃይለ ሥላሴ የቀድሞ ተማሪዎች ባለፈው ጥቅምት 12 ቀን 2010 ዓ ም ማኅበሩን የመሠረቱበትን በዓል አክብረው ነበርና በዚያ ላይ ተገኝቻለሁ። ብዙዎች የትምህርት ቤት ሕይወታቸውን እያነሱ በሥራ ዘመን ቆይታቸው ለሀገራቸውና ለወገናቸው ያበረከቱትን አስተዋጽኦ እየገለጹ ሰፊ መግለጫ ይሰጡ ነበርና በጣም የሚያስደስት የሚያስደንቅና የሚያዝናናም ጭምር ነበር። ለምሳሌ የሥራ ልምዳቸውን የትምህርት ቤት ሕይወታቸውን ከገለጹት መካከል አንዷ አፍሪካነት ድርጅት ውስጥ ሲሰሩ የነበሩት ወይዘሮ ሂሩት በፈቃዱ ናቸው። ሂሩት እንዲህ ይላሉ። ከዚህ ወደ ቀጥታ ወደ ዩኒቨርሲቲ ነው የገባው። ከኮከበ ጽባ አራት ኪሎ ካምፐስ፣ አራት ኪሎ ካምፐስ ውስጥ እንግዲህ ያው አራት ዓመት አሳለፍን። በጣም ጥሩ ጊዜ ነው። የዛን ጊዜ ማይነርና ሜጀር የሚባል ነገር የለም። ሶሻልና ፖለቲካል ሳይንስ ተማርኩ። እንግዲህ ከዩኒቨርሲቲ ስንወጣ ደግሞ አንድ ነገር የማስታውሰው ምንድን ነው፣ የአራት ኪሎ ካምፐስ ኢንጂነሪንግ ቢልዲንግ ሜዲካል ከጎንደር አለማያ፣ ከሐረር መተን አንድ ላይ ግራጁዌት ያደረግነው አምስት መቶ ልጆች ብቻ ነን። ያን አምስት መቶ ደግሞ ብዙን ጊዜ መስሪያ ቤቶች ራሳቸው ይመርጡን ነበር። እኔ የዛን ጊዜ ተመርጫ የገባሁት አዲስ ቢሮ ተቋቋመ፣ ማለትም ኢትዮጵያ ቱሪስት ድርጅት የሚባል ቱሪዝም ምንድን ነው ኢትዮጵያ ውስጥ የሚለውን ነገር በሉ ፈልፍሉና ከእናንተ እንትን መውጣት አለበት ተባለ። በቀደም ሞት የተለዩ ናቶ አቶ ስላሴ ታፈሰ ናቸው። እሳቸው ናቸው አለቃችን እና ከእሳቸውም በላይ ደግሞ ዶክተር ጎይቶን ጴጥሮስ የሚባሉ ነበሩ። ከሚኒስትሪ ኦፍ ኢንዱስትሪ ነው እንደዚህ የመጡ እና እኛ እንግዲህ ቱሪዝም ምንድን ነው የሚለውን ነገር ማን ነው ቱሪስት? ቱሪስት ምን ለማየት ይመጣል እኛ ጋር ኢትዮጵያ ምን ምን አላት የምታሳየው? የሚለውን ነገር ጻፉ ተባለ። ወይዘሮ ሂሩት ኢትዮጵያ ቱሪዝም ንግድ ስራ ድርጅት ውስጥ አንድ አመት ተኩል ከሰሩ በኋላ ወደ የትኛው መስሪያ ቤት እንደተዛወሩ ደግሞ እንደሚከተለው ይገልጻሉ። ኢትዮጵያ ወደ ፓን አፍሪካኒዝም፣ ወደ አፍሪካዊ ይዞታዎች ኢትዮጵያ መሪ እንድትሆን ደግሞ ሲፈለግ አፍሪካ አንድነት ድርጅት መቋቋም አለበት ሲባል የመጀመሪያዎቹ ተብለን ከየመስሪያ ቤቱ ደግሞ ተመረጥንና ጊዜያዊ ሴክሬታሪያት ለአፍሪካ አንድነት ድርጅት ተብለን ደግሞ ተቋቋም ከዶክተር ተስፋ የሚባሉትና ከእሳቸው ጋር ደግሞ አቶ ክፍሌ ወዳጆ ናቸው። አለቆቻችን ግን ከማስታወቂያ ሚኒስቴር እንደ አቶ ገዳሙ ያሉ፣ ከትምህርት ሚኒስቴር ንጉሴ። ንጉሴም የዚህ ተማሪ ነበረ። ብቻ እንደዚሁ ተመረጥንና ከፋይናንስ፣ ከባጀት፣ ከምን አንድ መስሪያ ቤት አቋቋምን ደግሞ ያ መስሪያ ቤት እንግዲህ የዚህ የአሁን አፍሪካ አንድነት ድርጅት ነበር። በእኛ አሁን አፍሪካ ዩኒየን ነው። አፍሪካ ህብረት ነው። የዛ መሰረቱ ማለት ነው። እና ያ በዛም መሰረት ተቋቁሞ የመጀመሪያውን በቃ ሞተሩን ራሱን የዚህን የአፍሪካን ማስተባበር የሚለውን ነገር ማቀናበር ነበረብን። ያንን አብረን ሰርተን ይኸው አፍሪካ አንድነት ድርጅት ተቋቋመ። የአፍሪካ አንድነት ድርጅት ሲቋቋም እኔ የማስታወቂያ ክፍል ኃላፊ ነበር። ኢንፎርሜሽን ኢንፎርሜሽንም በጣም ነው የምወደው። ኢንፎርሜሽን ማለት ጋዜጠኛ ማለት አይደለም። ኢንፎርሜሽን ማለት እነዛ ጋዜጠኞች የሚፈልጉትን ነገር ሁሉ እዚህ እዚህ እዚህ እዚህ ሄዳችሁ ይህንን ማግኘት ትችላላችሁ የሚል ቢሮ ነው። ስለዚህ ብዙ ማንበብ ያስፈልጋል። ቴሌቪዥን የለ፣ ጉግል የለ። ስለዚህ ማንበብ ያስፈልጋል። ማንበብ አለ። አድማጮች፣ የዚህን ተከታይ በሚቀጥለው ጊዜ እናቀርባለን። እግዜር ይስጥልኝ። እናመሰግናለን ሴን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሶሪያ የሚካሄደው የእርስ በርስ ጦርነት ሁለት ዓመታት ተኩል የሆነው ሲሆን የሀገሪቱ መንግስት ህዝቡን በኬሚካል መሳሪያዎች አጥቅቷል። እንደ አውሮፓ አቆጣጠር ነሐሴ 21 ቀን 2013 ዓ ም ሳሪን ጋዝ የያዙ ሮኬቶች በደማስቆ አካባቢ በሚገኘው ጎታ በተባለው በአማጽያን ቁጥጥር ስር ባለው ቦታ ላይ ጥለዋል። ምን ያህል ሰዎች እንደተገደሉ ግልጽ አይደለም። ከ300 እስከ 1700 በላይ ይሆናሉ የሚል ግምት አለ። ግልጽ የሆነው ነገር በፕሬዝደንት ባሻር አልአሳድ መንግሥት ትእዛዝ የጭካኔ ተግባር የሚፈጸም መሆኑ ነው። የሶሪያ መንግስት በሕዝቡ ላይ ኬሚካል መሣሪያ የተጠቀመው በጎታ ላይ ብቻ አለመሆኑ የሚያሳይ ማስረጃ አለ። ይህን ተግባር የፈጸሙትን አካላት ተጠያቂ ለማድረግ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከሁለት ዓመታት በፊት ነሐሴ ወር ላይ 2235 የተባለ ውሳኔ አሳልፏል። ለእነዚህ ጥቃቶች ተጠያቂ ለማድረግ የድርጅቱ የጣምራ ምርመራ ሜካኒዝም የተባለ ድርጅት መስርቷል። ይህ ነጻ የሆነ ዓለም አቀፍ አካል ጥቅምት 26 ቀን ባወጣው ዘገባ ሶሪያ ባለፈው መያዝያ ወር ሃን ሻይሆን ላይ የሳሪን ጋዝ ለቃለች ይላል። እንዲህ አይነቱ ጥቃት የኬሚካል መሳሪያ እገዳን የሚያቅፈው ዓለም አቀፍ ሕግን ይጥሳል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን በበኩሉ ባለፈው ዓመት መስከረም ወር ላይ ኡም ሆሽ ላይ የሳልፈር ማስተርድ ጋዝ ጥቃት ማድረሱን የተባበሩት መንግስታት ድርጅቱ መርማሪያ አካል ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ የውጭ ጉዳይ ሚኒስትር ያን የብስሌ ድራይንና የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብርኤል ባለፈው ህዳር ስምንት ቀን ባወጡት የጋራ መግለጫ ሁለቱን የኬሚካል ጥቃቶችን አውግዘዋል። የሶሪያ መንግስት ማንኛውንም አይነት የኬሚካል መሳሪያ ጥቃቶችን ማድረሱ እንዲያቆም ጠይቀዋል። የሶሪያ መንግስት ያለውን ኬሚካል መሳሪያን ሁሉ ኬሚካል መሳሪያን ለሚያግደው ድርጅት እንዲያስታውቅ ጠይቀዋል። መግለጫው አያይዞም ይህ ድርጊት የፈጸሙትን ተጠያቂ ለማድረግና ለወደፊቱ እንዲህ አይነቱን ጥቃት ለማስወገድ ዓለም አቀፍ ምላሽ መኖሩ ወሳኝ ነው ይላል። እንዲህ አይነት ዘገባ ከወጣ በኋላ የጸጥታው ምክር ቤትና መላ አባላቱ በፊት የገቡትን ቃል የመፈጸም ኃላፊነት አለባቸው ሲል የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ፕሮግራማችን ከመጸማችን በፊት አድማጮች ቆንጆ ታጠራጠረ ያሉ ዜና ለማጠቃለያ ለጠቃላያ ለበርካታ ዓመታት ስልጣን ላይ የቆዩት የዚምባብዌ ሮበርት ሙጋቤ ከመልቀቃቸውን ተከትሎ ኤመርሰን ምናንጋጓ ተነጎዲያ አርብ አዲሱ ፕሬዝደንት ሆነው ቃለ መሀላ እንደሚፈጽሙ የሀገሪቱ ፓርላማ አስታውቋል። የዩናይትድ ስቴትስ የጦር ሰራዊት ሶማሊያ ውስጥ በአብራሪ አልባ አውሮፕላን ድሮን በሚባለው ባካሄደው ጥቃት ከአንድ መቶ በላይ የአልሸባብ ታጣቂዎችን መግደሉን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። የቀድሞዊቱን ዩጎዝላቪያ ጉዳይ የሚመለከተው ዓለም አቀፍ የወንጀል ችሎት በጀኔራል ራትኮ ምላዲች ላይ ጥፋተኛ የሚል ብይን ሰጥቷል። ምላዲች በአውሮፓውያን 1990ዎቹ ዓመታት ውስጥ የዘር ግጭት ሲካሄድ ወታደራዊ አዛዥ በነበሩበት ዘመን የጦርነት ወንጀል በመፈጸም ነው የተከሰሱት። ሚያንማር ውስጥ ሙስሊም ሮሂንጃዎችን ሀገር ጥለው በብዛት ወደ ጎረቤት ባንግላዴሽ እንዲሰደዱ የዳረጋቸውን ሁከት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የዘር ማጽዳት ነው ብለዋል። ቲለርሰን ዛሬ ባወጡት የጽሁፍ መግለጫ የተገኙት ሐቆች በጥንቃቄ ተመርምረው ከተጠኑ በኋላ ራኪኔ ክፍለ ሀገር ውስጥ ሮሂንጃዎች ላይ የተፈጸመው ተግባር የዘር ማጽዳት መሆኑ ተደርሶበታል ነው ያሉት። በተባበሩት መንግስታት ድርጅት የተመራ የሶሪያ አዲስ የሰላም ድርድር በቀጣዩ ሳምንት ሊጀመር እቅድ ተይዟል። የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በየዕለቱ ከምሽት 3 እስካሁን አራት ሰዓት የሚያሰማን ፕሮግራም ለዛሬ እዚህ ላይ አብቅቷል። ያስተናገድናችሁ ቆንጂት ታዬና አዲሱ አበበንን። ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል አብራችሁን ስላመሻችሁ በማመስገን ደህና ደሩ። መልካም ታንክስጊቪንግ በዓሉን ለምታከብሩ